የኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋሙ ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ አላፍ ቀሲስ በላይ መኮንን ለአሜሪካ ድምጽ ገለጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መምሪያ ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው የቀረበው ጥያቄ ተገቢ መሆኑን በአጠቃላይ ቤተ ክርስቲያኒቱ ካለባት ችግር አንዱ መሆኑንና አገልግሎቱንም ለማስፋፋት ከፍተኛ ጥረት እየተደረገ መሆኑን ገልጠው ነገር ግን የብቻ ቤተ ክህነት ጽህፈት ቤት ማቋቋም የሚለው ጥያቄው የቀረበበት መንገድ ቤተ ክርስቲያኒቱን ወደፊት ሊያፈራርስ የሚችል አደገኛ አካሄድ ነው ብለውታል። ከዚህ አንጻር ጉዳዩ አሳሳቢ በመሆኑም ሐሙስ ዕለት የቅዱስ ሲኖዶስ ለምልአተ ጉባኤ ተጠርተዋል ብለዋል። ሁለቱንም ወገን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች። ሰሞኑን በማህበራዊና በሌሎች የሀገር ውስጥ መገናኛ ብዙኃን አነጋጋሪ ሆነው ከሰነባበቱት ጉዳዮች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋም የሚጠይቁ የሃይማኖት አባቶች መግለጫ መስጠታቸውና ይህንን የሚቃወሙ መበራከታቸው ነው። ጽፈት ቤቱ እንዲቋቋም ጉዳዩን የሚያስፈጽመው አደራጅ ኮሚቴ ሰብሳቢ የሆኑት ሊቀ አእላፍ ቀሲስ በላይ መኮንን የኮሚቴው ጥያቄ ምን እንደሆነ ለአሜሪካ ድምጽ አስረድተዋል። ጥያቄያችን ባጭሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ነው። ቤተ ክህነት ጽሕፈት ቤት ምን የሚያደርግ ቤተ ክርስቲያኒቱ በክልል ደረጃ አቻ ጽሕፈት ቤት ሲኑ ባት እንጂ ፓትርያርክ ሌላ መሾም አይደለም። አላማ ሌላ ቅዱስ ሲኖዶስ ለመመስረት አይደለም። ሌላ ቀኖናና ህግ ለማውጣት አይደለም። እንደውም ምንም ሳይጨመር ሳይቀንስ በበፊት በቤተ ክርስቲያን ነው የሚሰራ። ይሄ ደግሞ መንግስትን አወጣጠር ተከትላ ስ ሰራ ነው የኖረችው ቤተ ክርስቲያን። ይህ ጥያቄ ከተነሳ ረዘም ያለ ጊዜ መቆጠሩን ምክንያቱ ደግሞ ገጠር ባሉ አብያተ ክርስቲያናት ሰዎች በቋንቋቸው መማር ባለመቻላቸው ቤተ ክርስቲያኒቱ እየተመናመነች ነው ከሚል የመነጨ እንደሆነ ገልጸው ነገር ግን ጥያቄው ምላሽ ሊያገኝ አልቻለም ይላሉ። አስራ ስድስት ዓመት አስቆጠረ። ኮሚቴ ወደ ተግባር አልተለወጠም። ተግባሩ የለም። ይሄ ምናባዊ ሆነ እየቀረ ነው። በዚህ ውስጥ ደግሞ ምዕመናን ወጥቶ አባወራ የነበረበት ቦታ አሁን አንድ መቶ ሰው ሁለት መቶ አባወራ የነበረበት ሰው አንድ ሰው ሙሉ፣ ደግሞ ፕሮቴስታንት ሆኖ የተዘጋ ቤተ ክርስቲያናት ደግሞ መአት ሁለት ወይ ሶስት አስር አይደለም። እና ይሄ የተዘጋውን ቤተ ክርስቲያን ለመክፈት ይሄ መቋቋም አለበት። እኛ ደግሞ የስነት ግዴታ አለብኝ፣ እዛ እያየ ይሄን ችግር ለምሳሌ፣ አራት አመት ነው እኔ የህዝብን ባጠባቂ ሆኜ ከተሾምኩ በፓርላማ። በዚህ አራት አመት ውስጥ ያልደረስኩት ወረዳ የለም ኦሮሚያ ውስጥ፣ በየሄድኩበት ማልቀስ ቅዱሳ ነው ተዘጋች ቤተ ክርስቲያን፣ ቤተ ክርስቲያን ፈረሰች። ስለዚህ የፈረሰችን ቤተ ክርስቲያን መልሶ መገንባት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው ጥያቄው ሳይሆን የቀረበበት መንገድና እንዲፈጸም የተጠየቀበት ሁኔታ አግባብ አይደለም ይላሉ። ሊቀ አእላፍ ቀሲስ በላይ መኮንንና በኦሮሚያ አገልጋይ ካህናት ቀርቶ በማንኛውም አካላት ጥያቄ ማቅረብ ክልክል ነው የሚል እምነት አይኖረኝም። ነገር ግን ጥያቄው በምን መልክ ይመለሳል፣ ጥያቄውን የሚመልሰው አካል ማ ነው? ጥያቄው እስኪመለስ እንዴት በትዕግስት መጠበቅ አለበት? የመልሶ አፈጻጸም ምን መሆን አለበት? የሚለው እንጂ በጥቅሉ ጥያቄ መጠየቅ አግባብ ነው ወይ አግባብ አይደለም የሚለው ነገር አከራካሪ አይደለም። ቤተ ክርስቲያኒቷም ጥያቄ አጠይቁ፣ ቅዱስ ሲኖዶስም ጥያቄ መቅረብ የለበትም የሚል አቋም አልሰማሁምም ሊኖርም አይችልም። ጥያቄው በኦሮሚያ የአፋን ኦሮሞ ቋንቋ አገልግሎት በአግባቡ እንዲሰጥና መንፈሳዊ አገልግሎቱን ህዝቡንም ደግሞ ከባዕድ አምልኮ ወደ ሌላ እምነት ከመወሰዱ ለመታደግ በክልሉ በአፋን ኦሮሞ ቋንቋ ሙሉ አገልግሎት እንዲሰጥ የኦሮሚያ ቤተ ክህነት መዋቅር ያስፈልጋል የሚል ነው። ይሄ ጥያቄ በመሰረቱ መነሻው ይሄ ይሁን እንጂ መነሻው ይሄ አይደለም። የመልካም አስተዳደር ችግሮች፣ የፍትሃዊ ሀብት ክፍፍል ባላንስ አለመሆን፣ የአስተዳደራዊ ችግር መነሻ አለ። ይሄ እንደ ጠብታ ተጠራቅሞ የመጣ ዛሬ ጫፍ ላይ ወጥቶ እንዲህ መልክ የያዝ እንጂ መልኩን ቀይሮ ይምጣ እንጂ በጥቅሉ እናየው የቤተ ክርስቲያኒቷ የመልካም አስተዳደር ችግር የፈጠረው ክፍተት ነው እንጂ ቤተ ክርስቲያኒቷ በኦሮሚያ ክልል ላይ ከሌሎች ክልሎች በተሻለ ሁኔታ የሚጠበቀውንና እንደተፈለገው ከክልሉ ስፋት ከህዝቡ ስፋት ታላቅ ህዝብ በመሆኑ ከአገልግሎቱ ስፋት አኳያ የሚመጥን አገልግሎት ሰጥታለች ባይባልም ከሌሎች ክልሎች ባላነሰ መልክ በርካታ ስራዎች ተሰርተዋል። መሆን ያለበት ስራዎች ተሰርተዋል። ከክልሉ ስፋትና ከአገልግሎቱ ስፋት አኳያ በቂ የሆነ ትውልዱ እንደሚፈልገውና የመሬቱ ስፋት የህዝቡ ስፋት እንደሚጠብቀው ሰፊ አገልግሎት ሊያገኝ አልቻለም። ይሄ ሊያድግልንና ሊስፋፋልን ይገባል። መዋቅሩን ሳይጥስ ሲኖዶሳዊ መመሪያን፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያንቷ መዋቅር አህጉረ ስብከቶችን፣ አጥቢያ ቤተ ክርስቲያንን፣ ወረዳን ሳይስት ሳይለቅ ያለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት። አሁን ግን በኦሮሚያ ክልል ቤተ ክህነት ለማቋቋም የሚለው ከፍተኛ ቅሬታን አስከትሏል። እንደ ጠቅላይ ቤተ ክህነትም እንደ ቅዱስ ሲኖዶስም መጋቤ ሰላም ቀሲስ ሰለሞን አያይዘው ቤተ ክርስቲያኒቱ በአጠቃላይ አስተዳደራዊ ችግር እንዳለባት ተገምግሞ ለዛ መፍትሔ የሚሰጥ ስራ እየተሰራ መሆኑን ገልጸው ይህ ጥያቄም በቤተ ክርስቲያኒቱ መዋቅር ስር የሚታይ እንጂ ለብቻው ተነጥሎ የሚታይ መሆን የለበትም ይላሉ። እንዲህ ያለ አካሄድ ቤተ ክርስቲያኒቱን ትልቅ አደጋ ውስጥ ይከታታል ብለዋል። ቤተ ክርስቲያኒቷ መዋቅር አላት፣ ቅዱስ ሲኖዶስ አላት፣ ጠቅላይ ቤተ ክህነት አለ፣ አህጉረ ስብከት አለ፣ ወረዳ አለ፣ አጥያ ቤተ ክርስቲያን አለ። ይሄ ስትራክቸር ቅዱስ ሲኖዶሱ አውጥቶ የዘረጋው ነው። አዲስ ነገር ፈጥሮ ግን የኦሮሚያ ቤተ ክህነት ከተባለ ነገ ደግሞ የኦሮሚያ ሲኖዶስ፣ የኦሮሚያ ፓትርያርክ ወደሚለው እያደገ ዴቨሎፕ እየሆነ ይሄድና ቤተ ክርስቲያኒቷን ወዳልተፈለገ የመከፋፈል አደጋ ውስጥ ይከታታል። ይሄ በፍጹም በምንም ካምር ተቀባይነት የለውም። እኔ የማምንበት የኦሮሚያ ክልል Becky, the conga I የአብነት ትምህርት ቤቶች ይስፋፉ፣ በአፋን ኦሮሞ ቋንቋ ለሕዝቡ ተደራሽ እንዲያደርጉ የቋንቋ አገልጋዮች ይብዙ፣ ከፍተኛ በጀት ይመደብ። ሕዝባችንን ከተለያየ እምነት ከመወሰድ ከገረቱና ከቤተክርስቲያን እቅፍ መውጣቱ አግባብ አይደለም። የሀብት ክፍፍሉ፣ ልማቶች፣ የአብነት ትምህርት ቤቶች በመዋቅር ላይ ያሉ ኃላፊዎች በእኩል ፍታዊ በሆነ አመዳደብ ይመደቡ የሚለውን ጥያቄ እጋራለሁ። ግን የኦሮሚያ ቤተ ክህነት ከተባለ ቤተ ክህነት ቁኛ መዋቅር ዘርግተናል። አርሲ ሀገረ ስብከት ላይ በብፁዕ አቡነ ያሬድ ጠቅላይ ስራ አስኪያጅ በሚመራው ሀገረ ስብከት የኦሮሚያ ሰላማዊ የተከለ በክልሉ የተቋቋመው ጉዳዩ አሳሳቢ በመሆኑም ሲኖዶሱ ውሳኔ ይሰጥበታል ብለዋል። ቅዱስ ሲኖዶስ ወቅታዊ የቤተ ክርስቲያን ዙሪያ ጉዳይ ምናተ ጉባኤ እንዲጠራ በሀገር ውስጥ ያሉ አባቶች እንዲጠሩ ከቅዱስ ሲኖዶስ ጽሕፈት ቤት መጥሪያ ወጥቶ ለአባቶች ተልኳል። እንሷን አባቶችን ከአህጉረ ስብከት ለሁለት ነገሮች፣ አንደኛ በነገው ዕለት ነሐሴ ሃያ ዘጠኝ የአራተኛውን የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ሰላሳ አንደኛ ዓመት በዓለ ሲመትና የሁለቱ ሲኖዶሶች ወደ አንድ መምጣት አንደኛ ዓመትን አስመልክቶ በታላቅ ድምቀት ስለሚከበር አባቶች በዚሁ በዓል ላይ ይገኛሉ። በማግስቱም ደግሞ በወቅታዊ ሁኔታዎች ይህንን አስመልክቶ ምልአተ ጉባኤ መክሮ ለተጠየቁትም ጥያቄዎች እየተደረጉ ላሉትን ነገሮች መልስ በመስጠት እና ዘላቂ መፍትሄ በመስጠት መመሪያም ውሳኔም ይሰጣል ብለን እንጠብቃለን። ከሲኖዶሱ ውሳኔ በኋላም ጉዳዩን ልባት ያገኛል የሚል እምነት እንዳላቸው ገልጸው ዝርዝር ማብራሪያውን ደግሞ ከውሳኔው በኋላ እንሰጣለን ብለዋል። በሌላ በኩል ጥያቄውን ያነሱት ኮሚቴ ሰብሳቢ ሊቀ አላፍ ቀሲስ በላይ መኮንን በበኩላቸው የሲኖዶሱን ውሳኔ እንደሚጠብቁ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ